ኢትዮጵያና ጀርመን ከመቶ ዓመት በላይ ያስቆጠረ ሁለንተናዊ ግንኙነት ያላቸው ሀገሮች ቢሆንም ለሰብአዊ መብት መከበርና ለዲሞክራሲ መጎልበት የሚረዱ ተቋማትን በመገንባት በመዋለ ንዋይ ፍሰት እንዲሁም በሌሎች ዲፕሎማሲያዊ ትብብሮች ላይ የነበረው ትስስር የሚፈለገውን ያህል እንዳልነበረ ነው የሚነገረው። ለዚህም ኢትዮጵያ ውስጥ የነበረው የፖለቲካ ሁኔታ ማነቆ ሆኖ መቆየቱን ነዋሪነታቸው በጀርመን ሀገር የሆኑት የፖለቲካና የሕግ ጉዳዮች ባለሙያ ዶክተር ለማይ ፍራሽዋ የሚናገሩት። ያውቃሉ ኢትዮጵያ ውስጥ ያለውን የኢኮኖሚ ፖቴንሻል ያውቃሉ እና የኢትዮጵያን አቅም አተውት አይደለም። የፖለቲካ ያለመረጋጋት ነው እስከዛሬ ከሙሉ ልባቸው ኢንቨስት ለማድረግ ያገዳቸው። ከትናንት ምሽት ጀምሮ በኢትዮጵያ ይፋዊ የስራ ጉብኝት በማድረግ ላይ የሚገኙት የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይን ማየር ወደ ኢትዮጵያ ከማምራታቸው በፊት ለዲደብሊው እንደገለጹት ግን በሀገሪቱ አሁን እየታየ ያለው ለውጥ የሁለቱን ሀገራት ግንኙነት የበለጠ የሚያጠናክር እንዲሁም ጀርመን በኢትዮጵያ የበለጠ ፍላጎት እንዲኖራት የሚያደርግ ነው። በዛሬው ዕለት ከኢትዮጵያ አቻቸው ወይዘሮ ሳህለ ወርቅ ዘውዴ ጋር ባደረጉት ውይይትም ኢትዮጵያ በተለያዩ ዘርፎች ላይ ለውጥ እያካሄደች በመሆኑ ሀገሪቱን ለመጎብኘት ትክክለኛ ሰዓት መሆኑን አመልክተዋል። አሁን የሚታየው ለውጥ ሀገሪቱን ወደ ዲሞክራሲ ዲሞክራሲና ምጣኔ ሀብታዊ መረጋጋት ሊወስዳትም ይችላል ነው ያሉት ፕሬዝዳንቱ። ጀርመን በአውሮፓ ካላት ተሰሚነት አንጻር ይህን መሰሉ የፕሬዝዳንቱ ንግግር የሚሆን ጉብኝት የለውጡን ጉዞ ያጠናክረዋል ይላሉ የፖለቲካ ሳይንስ ምሁሩ ዶክተር ለማይፍራሸዋ ገና የሕግ በላይነት ይከበር እየተባለ የፖለቲካ እንቆቅልሽ ባለበት ጊዜ ውስጥ ጀርመኖች ኢትዮጵያ መሄዳቸው አንድ ለውጡን ነው የሚደግፉት፣ ሁለተኛ የዶክተር አብይ ለውጥን ጉዞ የጀመረው ነገር ተቀባይነቱ በዓለም አቀፍ ደረጃ የታወቀ ቢሆንም ጀርመን አውሮፓ ውስጥ ካላት የፖለቲካ ተጽዕኖ አኳያ የዚህ ሀገር ፕሬዚዳንት እዛ ቢሄዱ በትክክል ለኢትዮጵያ እና ለዶክተር አብይ የለውጥ ጉዞ ትልቅ ድጋፍ ነው ነው ምለው ፕሬዚዳንቱ በተለይም አዲሱ የኢትዮጵያ መንግስት ሴቶች በሀገራዊ ጉዳዮች ላይ ያላቸውን ተሳትፎ በማሳደግ ረገድ የተሰራውን ስራና ከኤርትራ መንግስት ጋር የተደረገውን የሰላም ስምምነትም አድንቀዋል። እንደ ዶክተር ለማገን ጀርመን ለውጡን ከማድነቅ በዘለለ ለውጡን ለማስቀጠል በተለያዩ ዘርፎች ሀገሪቱን መደገፍ ያስፈልጋታል ባይ ናቸው ለወጣቶች ስራ ስራ እድል እንዲከፈት እነሱ አንድ ኢትዮጵያ ውስጥ ኢንቨስት ማድረግ አለባቸው። ወደ ደም ጠላም ይሄ ለውጥ ወደኋላ እንደማይመለስ ከግምት ውስጥ አስገብተው ኢትዮጵያ ውስጥ ኢንቨስት አድርጎ ወጣቶች ስራ እንዲያገኙ። ኢትዮጵያ መደገፍ ማለት ለውጡን መደገፍ ማለት ወጣቶች ስራ እንዲይዙ ማድረግ። ከሁሉ በላይ ሪኒብል ኢነርጂ ሶላር፣ በሶላር እና በዊንድ ኢነርጂ ላይ በአለም ደረጃ መሪ ስለሆኑ ኢትዮጵያ አስራ ሶስት ወር የፀሐይ ብርሃን አለ። ሶላር ኢነርጂ ኢትዮጵያ ውስጥ እዚህ እየከሰሩ ነው። ፊርማዎቹ እዛ አንድ ነገር ቢያደርጉ ሌላው ወተት፣ ድንች ምን ምን እዚህ ገበያ አጠው እየተጨቃጨቁ ነው። ኢትዮጵያ ውስጥ እነዚህን ነገሮች ምርቱን ወስዶ አግሪካልቸራል ቤዝድ ኢንዱስትሪያላይዜሽን ፉድ ፕሮሴሲንግ ቢያደርጉ የጀርመኑ ፕሬዚዳንት ፍራንክ ቫልተር ሽታይንማየር በንግድና ኢንቨስትመንት ዙሪያ የሁለቱን ሀገራት የጋራ ተጠቃሚነት በሚያረጋግጥ መልኩ በትብብር ለመስራት ሀገራቸው ከፍተኛ ፍላጎት እንዳላትም ተናግረዋል። በሀገራቸው የሚገኙ ትልልቅ ኩባንያዎች ያላቸውን እውቀትና ገንዘብ ተጠቅመው በኢትዮጵያ መዋለንዋያቸውን እንዲያፈሱ ፍላጎት ያላቸው መሆኑንም ጠቁመዋል። ለዚህም እሳቸው የሚመሩት የጀርመን የንግድ ማህበረሰብ አባላት በጉብኝቱ እንዲሳተፉ ተደርጓል። ከመዋለ ንዋይ ፍሰት በተጨማሪ ፖለቲካዊና ማህበራዊ ችግሮችን የሚፈቱ የጀርመን ተሞክሮዎችን ወደ ኢትዮጵያ ማምጣትም ሌላው ሊታሰብበት የሚገባ ጉዳይ መሆኑን ዶክተር ለማ ይገልጻሉ። የምርጫ ሕጉን በመደገፍ የምርጫ ኮሚሽኖችን የድምፅ ከድምፅ ጣቢያ አወቃቀር ጀምሮ እስከ ድምፅ ጣትና ቆረ መቁጠር ድረስ እስከ ውጤት ማሳወቅ ድረስ በምርጫ ፕሮሰስ ዙሪያ ቢረዱ፣ ሌላው ደግሞ በኤንጂኦ በኩል ቢረዱ። ጀርመን ወደ አስራ ስምንት ሚሊዮን ገንዘብ ሳይከፈለው ሀገሩን የሚረዳ ህዝብ ያለበት ነው። ጀርመን መንገድ ላይ ያሉ ህጻናቶችን እንዴት እናነሳለን፣ እንዴት እንዳደርጋለን የሚለው ጀርመኖች በዚህ ኤንጂኦ ሲስተም በጣም የበለፀጉ ስለሆነ ለተለያዩ ሴክተሮች ኤንጂኦ ሲስተማቸውንና መንግስት ምን ማድረግ አለበትን ቢያሳውቁ ጥሩ ነው። ፕሬዚዳንቱ በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር ሀገራቱ በምጣኔ ሀብት ላይ በሚኖራቸው ሚናና የጋራ ጥቅም ላይ ተወያይተዋል። ጀርመን ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ይበልጥ ለማጠናከርም ከንግድና ከኢንቨስትመንት በተጨማሪ በስልጠናና በሌሎች ጉዳዮች ላይ ሀገራቸው በትብብር የምትሰራ መሆኑን የጀርመኑ ፕሬዝዳንት ፍራንክ ቫልተር ሽታይንማየር በዛሬው ዕለት በሰጡት ጋዜጣዊ መግለጫ ተናግረዋል። ለአራት ቀናት በሚዘልቀው የፕሬዝዳንቱ ጉብኝት በቀጣይ ከሲቪክ ማህበረሰብ ተወካዮችና ከታዋቂ ግለሰቦች ጋር የሚወያዩ ሲሆን በአዲስ አበባ ከተማ በሚገኙ የቴክኒክና ሙያ ማሰልጠኛ ተቋማት እንዲሁም በሌሎች የሀገሪቱ ታሪካዊና ሃይማኖታዊ ቦታዎች ጉብኝት ያደርጋሉ ተብሎም ይጠበቃል።